የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችው የጋቢና ቪኦኤ አድማጮች ዛሬ ቀኑ ዕረቡ ታህሳስ 22 2012 ዓ ም እንዲሁም የአውሮፓውያኑ አዲሱ 2020 የመጀመሪያ ቀን ነው። አዲሱን ዓመት እያከበራችሁ የምትገኙ የአሜሪካ ድምፅ አድማጮች በሙሉ መልካም አዲስ ዓመት ይሁንላችሁ። በምሽቱ ስላለፈው የአውሮፓውያን ዓመት 2019 አስተያየት ጠይቀናል። 2019 ዓመተ ምህረት ብዙ መልካም ነገሮች እና በሌላ በኩል ደግሞ መጥፎ ክስተቶች የተስተዋሉበት ነው። 2019 በዋነኝነት ሀገራችንን ያስጠራልን የዶክተር አብይ ኖቤል ሽልማት ነው። በተለይ ሀገሪቱን እንደ ሀገር እንዳትቆምና በሀገር ውስጥ የነበረውን የሰላም መደፍረስ ያስከተለም ሆኖ ይህም ራሱ የሰላም መደፍረስ በመላ ሀገሪቱ የሚገኙ ትልቅ የትምህርት ተቋማት ውስጥ ገብቶ የተማሪዎች ህይወት እስከ መጥፋት የደረሰበትን ሁነት ሰዓት የታዘምንበትን ማመት ሆኖ ነው ያለፈው። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ኤደን ገረመው ነኝ። በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ሀብታሙ ስዩም ያሰማቸዋል። በምዕራብ ወለጋ ጊምቢ በተከሰተው የመኪና አደጋ የአስራ አራት ሰዎች ህይወት ማለፉ ተሰምተዋል። ከሟሾች መካከል የወለጋ ዩኒቨርሲቲ ተማሪዎች እንደሚገኙ የጊምቢ አድቨንቲስት ሆስፒታልና ፖሊስ አስታውቋል። የሟሽ ተማሪዎች ቁጥር ለጊዜው አለመለየቱን ነው የዞኑ ፖሊስ ትራፊክ ቁጥጥር ኃላፊ የተናገሩት። መኪና አደጋው የተከሰተው ዛሬ ከረፋዶ አምስት ሰዓት ግድማ በምዕራብ ወለጋ ጊምቢ ወረዳ ጆግር የተባለ ስፍራ ሲሆን አስራ ሰባት ሰዎችን የጫነ አንድ አነስተኛ ማመላለሻ አውቶቡስ ከነቀምቴ ወደ አይራ በመሄድ ላይ እያለ ከሌላ የጭነት ተሽከርካሪ ጋር በመጋጨቱ እንደሆነ የዞኑ የትራፊክ ቁጥጥር ኃላፊ ዋና ሳጅን ገጃሳ አሰፋ ተናግረዋል። ናኮር መልካ ነው ካምቦ ዘገባውን ይላከልን። ዓለም ዛሬ በተቀበለው የ2000 ዓመተ ምሕረት አከባበር ሥነ ሥርዓት ላይ ቫቲካን ቅዱስ ጴጥሮስ አደባባይ ለታደመው በሺዎች የሚቆጠር ሕዝብ ንግግር ያደረጉት የሮማ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ ሰላም ለዓለም እንዲሆን እንደሚለምኑና እንደሚመኙም ተናግረዋል። በዚህ የዓለም ሰላም ቀን ተብሎ በተሰየመ ዕለት አቡኑ ባሰሟቸው ቃላት በሴቶች ላይ የሚፈጸሙ የአመፃና የሁከት አድራጎችን በብሩህ በብርቱ ተግዛዝ አውግዘዋል። በኢራን ይደገፋል በሚባል ኢራቅ ውስጥ በሚንቀሳቀስ ታጣቂ ቡድን ይዞታ ላይ ዩናይትድ ስቴትስ ጦር ያደረሰውን የአየር ድብደባ ተከትሎ ባግዳድ የሚገኘውን የአሜሪካ ኤምባሲ ትናንት የወረሩ ተቃዋሚዎች ዛሬ ለቀው መውጣታቸው ተነግረዋል። ኪታብ ሂዝቦላ የሚባል ታጣቂ ቡድን ባለፈው ሳምንት ባደረሰው የሮኬት ጥቃት አንድ አሜሪካዊ ከተገደለበት በኋላ ነው ዩናይትድ ስቴትስ አጸፈውን ይሰጠችው። ኤምባሲ ውስጥ የሚገኙ ዲፕሎማቶችም ሆነ ኤምባሲውም ጉዳት እንዳልደረሰባቸው የዩናይትድ ስቴትስ የኢራን ጉዳዮች ልዩ ልዑክ ብራያን ሁክ ለሲኤንኤን የዜና አውታር ገልጸዋል። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳችሁ አመሻለሁ። አሁን ቀዳሚውን የዕለቱን ርዕሳችን እናስደምጣችሁ። የአውሮፓውያኑ 2019 ዓ ም ኢትዮጵያ ዓለም አቀፍ እውቅና ያገኘችበት እንደነበር አስተያየት ሰጪዎች ተናገሩ። በአንጻሩ በሀገር ውስጥ በተለይም በከፍተኛ የትምህርት ተቋማት ላይ የተፈጠረው አለመረጋጋት ሕይወት የጠፋበትና ንብረት የወደመበት አመትም ነበር ብለዋል። መስፍን አራጌ ዝርዝሩን ያሰማናል። ዶክተር ተስፋዬ በዛ ብባላለሁ የወሎ ዩኒቨርሲቲ ዓለም አቀፍ ግንኙነትና ትብብር ዳይሬክተር እንዲሁም የጆርናሊዝምና ኮሚኒኬሽን መምህር ነው። 2019 ዓ ም ብዙ መልካም ነገሮችና በሌላ በኩል ደግሞ መጥፎ ክስተቶች የተስተዋሉበት ነው። ሰዎች በነፃነት የመናገር በነፃነት የመጻፍ ዲሞክራሲ መብታቸው፣ ሰብአዊ መብታቸው እንዲጠበቅላቸው ተደርጓል። በመደመር ፍልስፍና በሚባለው በአብዛኛው ህብረተሰቡ ዘንድ ተቀባይነት አግኝቶ ከልዩነት ወደ አንድነት፣ ከመነቋቆር ወደ መዋደድ፣ በተናጠል ከመቆም ወደ አንድ በመሰባሰብ የተሻሉ መልካም ነገሮችን ወደ መስራት ህዝቡ እንዲሸጋገር ብዙ ተለፍቶበታል። ወደፊትም ብዙ ይደከምበታል የሚል አመለካከት ነው ያለኝ። መሀል ደመቀ ባላለሁ። ሲቪል መሀንዲስ ነኝ። ዘጠኝ በዋነኝነት ሀገራችንን ያስጠራልን የዶክተር አብይ ኖቤል ሽልማት ነው። እሱን ያው የተሸለመበት ምክንያቱ በምስራቅ አፍሪካ ቀጠና ያሉ ሀገሮችን ሰላም የመፍጠር በዋነኝነት ደግሞ ለሀያ ዓመት ተቆራርጦ የነበረውን የኢትዮጵያና የኤርትራን ህዝብ ሰላም መፍጠራቸው እሱ ለሽልማቱ አብቅቷቸዋል። ደስ የሚል ነገር ነው። ተስፋዬ ተሾመ ዩኒቨርሲቲ ታሪክና ቅርስ አስተዳደር መምህር ነኝ። በተጠናቀቀው የ2019 ለሀገር መልካም ነገሮችን ያየችበት ና የሰማችበት ነው። የመጀመሪያው አረንጓዴ ልማት ቀን በጠቅላይ ሚኒስተር ወንሳሽ የተከናወነበት አመት ነበር። በቀን እስከ ሶስት መቶ ሀምሳ ሚሊዮን ችግኞች የተተከሉበትም አመት እንደነበር እና በዚህም በህንድ ተይዞ የነበረውን ክብረ ወሰን እስከ ማሻሻል የተደረሰበት ጊዜ እንደነበር ነው ሁለት ሺ አስራ ዘጠኝ የምናስታውሰው እና ይህ በመሆኑ ደግሞ ሀገራችን የነበረባትን የደን ምንጠራም በተወሰነ መንገድ ለመቅረፍ የተደረገ ጥረት ማሳያ ሆኖ መናገር ይቻላል። ከችግኞቹ መተከል ጎን ለጎን ያው ጠቅላይ ሚኒስትሩ አብዛኛውን ጊዜ በሚዲያ እንደምናያቸው አብዛኛውን ጊዜ ሲንከባከቡ የምናያቸው እሳቸውን ነው እንጂ የሌላው ሰው ርብርብ ያን ያክል ጎልቶ ሲወጣ እያ ያስተዋልነው አይደለም። በዘላቂነት የነበረውን የደን ምንጠራ ወይም የዲፎሬስቴሽን ለመከላከል የአብዛኛው ሰው ርብርብ ቢታከልበት መልካም ነው ብዬ አስባለሁ። በተቻለ መጠን ወደ ኢትዮጵያዊነት ወደ አንድነት እንድንመጣ ብሔረተኝነት በጣም ጽንፍ እንዳይዝ ሁሉም ብሔርን ሳይሆን ሀገርን እንዲያስቀድም የሚሉ አመለካከቶች ተንጸባርቀበታል። ምናልባት በብሔር የተዋቀሩ ብዙ የሀገራችን ፓርቲዎች አሉ። እነዚህ የሀገራችን ፓርቲዎች ወደ አንድ መርች ተደርገው በተሻለ ነገር እንዲውሉ የተደረገበት ሁኔታ አለ። ምናልባት ከመቶ አምስት ስድስት የፖለቲካ ፓርቲዎች ኢትዮጵያ ውስጥ ይገኛሉ። እነዚህ ፓርቲዎች ቢያንስ በብሔር ከመደራጀት በአንድ ኢትዮጵያዊነት መደራጀት እንዳለባቸው ይህንንም ገዢ ፓርቲ አሳይቷል ብልጽግና ፓርቲ ተቋቁሟል። ከግንባር ወጥቶ ወደ አንድ ሂውጅ ፓርቲ መለወጡ ለሀገር ማሰቡን ያመላክታል የሚል እምነት አለ። ከግንባሩ የተለዩ ፓርቲዎች ሊኖሩ ይችላሉ። ሌላኛው ደግሞ ሴትም እንደመሆኔ የሲኤንኤን ምርጥ የአመቱ ጀግና ተብላ የተሸለመችው ፍሬኒ መብራቱ እሷ በጣም ለእኔ ልዩ ናት። የሰራችውም ስራ ማለት ኢትዮጵያውያን ሴቶች ትልቅ ስራ መስራት እንደሚችሉ እንደሆኑ ያሳየች ናት ብዬ ስለማምን ለእኔ ጀግናይ ናት። የፈረንጆቹ 2019 ማለት የሴቶች ተሳትፎ የበለጠ ጥሩ እንዲሆን እየተደረገ ነው። ግን ሀገር ውስጥ ብቻ ሳይሆን ከሀገር ውጭም ትልቅ ስራ መስራት እንደምንችል ያሳየችን ጀግና ናት ብዬ እገልጻለሁ። በቅርቡ እንዳየነው ሳተላይት አምጥቃለች ቴክኖሎጂና ሚኒስትሪ ኢኖቬሽን የሚባለው እና እንደዚሁም ከኢትዮጵያ ስፔስ ሳይንስ ጋር በመተባበር አምጥቀዋል። ይህ ደግሞ ትልቅ ስኬት ነው። ሀገራቸው ወደ ቴክኖሎጂ የምታደርገውን ሽግግር ወደ ተሻለ ደረጃ መጣል የሚል ነው። ዓለም አቀፍ መገናኛ ብዙሀንም የኢትዮጵያን አዲስ ጉዞ አድንቀው ዘግበዋል። በተለይ የፖለቲካ ምህዳሩን ለማስፋት የተከተለችው መንገድ፣ በጎረቤት ሀገራት መካከል ሰላምና እርቅ ለማውረድ የወሰደችው ኃላፊነት በሰለጠኑት ሀገራት ሳይቀር ውዳሴ ተችሮታል። ይዘያኑ ያህልም የተስተዋሉ ችግሮችን አመላክተዋል። እንደ ፒፕል ሪሰርች ኢንስቲትዩት ፍራንክፈርትና ፎሬን ፖሊሲ መጽሔት ለውጡን የሚቃወሙ አክራሪ ኃይሎች፣ የብሔር ግጭት እንዲባባስ የሚያደርጉ ተግባራትን ማከናወናቸውን ይዘረዝራሉ። ጥሩ ነገሮች ያልተሰሙበትም ዓመት ነበረ። ለምሳሌ ቪስቶችና በታላላቅ ምሁራኖች ሳይቀር የሰማንበት ዓመት ነበረ። እነዚህ ደግሞ በተለይ ሀገሪቱን እንደ ሀገር እንዳትቆምና በሀገር ውስጥ የነበረውን የሰላም መደፍረስ ያስከተለ መሆኑ ይህም ራሱ የሰላም መደፍረስ የመላ ሀገሪቱ የሚገኙት ትልቅ የትምህርት ተቋማት ውስጥ ገብቶ የተማሪዎች ሕይወት እስከ መጥፋት የደረሰበትን ሁነት የታዘምንበት አመት ሆኖ ነው ያለፈው። እነዚህን የውሸት ትርክት የሚበትኑ ሰዎች የህገ በላይነትን ወደ ጎን በማለት ለህግም ሳይገዙ ያየንበትና ኢቨን ህጉም በሰዎቹ ላይ ሲተገብር ያየንበት አግባብ አልነበረም። መንግስት ራሱ ቁርጠኛ የሆነ እርምጃ ሲወስድም ያላየንበት አመት ሆኖ ነው ያለፈው። በዋነኝነት ኢትዮጵያ ላይ የህገ በላይነት ያልታየበት ነው ማለት ይችላሉ። ህጉ አለ፣ ህገ መንግስት አለ። ህገ መንግስት የማይከበርበት ሀገር ሆኗል። ሰዎቹ የሚቀረው ነበርባት ዩኒቨርሲቲዎች፣ በሰላም መማር የማይቻልበት ጊዜ ነበረ ነው። ጽንፍ የረገጠ ሃይማኖተኝነትና ጽንፍ የረገጠ ብሄረተኝነቶች ሀገሪቱን ወደፊት ዋጋ እንዳያስከፍሉ አትበራሉ ይሁም የተስተዋልበት ነው። በብሔር ብዙ ሰዎች አልቀዋል። በብሔር ሰዎች ተፈናቅለዋል። አላግባብ ከስራቸውም ከመኖሪያቸውም ተወግደዋል። በሃይማኖት ሰዎች እንደዚሁ ተገድለዋል። ብዙ መስጊዶች ተቃጥለዋል። ብዙ ቤተክርስቲያኖችም እንደዚሁ ተቃጥለዋል። እነዚህ ሁለት ነገሮች ለመንግስትም ለህዝብም ትልቅ ራስምታት ናቸው ብዬ አምናለሁ። እንደ መፍትሄም መንግስት ይህንን ማስታረቅ ይገባናል የሚል እምነት 革命。 2019 በተለይ የአማራ ክልል እንቁ መሪዎች ጠፍተዋል። ይህ በጣም ለክልሉ ትልቅ ችግር ያመጣ ነው። የክልሉ ልማት፣ የክልሉ ሰላም፣ የክልሉ አንድነት እንዲንገዳገድ ያደረገው ነው። መገናኛ ብዙሀን ኃላፊነታቸውን በአግባቡ ባለመወጣትም የተወቀሱበት ዓመተ ምህረት ነው 2019። ሚዲያ ለሀገር ገጽታ ግንባታ መሆን ሲገባው አገር የሚከፍት ዜናዎቹ ፍሬም ሲደረጉ፣ የግጭት አዘጋገብ እንደዚሁ ነገሮችም ሲደረጉ ኤዲት ያለመደረጋቸው፣ በፍጥነት እንጂ በስክነት ያልወጡና ያልታሹ ዜናዎች መቅረባቸው ሰዎች ራሳቸው የተለያዩ ነገሮችን እየፈጠሩና በጥርጣሬ እንዲሄዱ ያዝማቸዋል። ለህዝብ አገልግለዋሉ የሚለው ነገር አሳሳቢ ነው። ዓለም አቀፍ ተቀባይነትን ለአገር ግንባታ በመዋል መሰናክሎችን ማጽዳት፣ የህግ የበላይነትን በማረጋገጥ አጥፊዎች ተጠያቂ የሚሆኑበት ጠንካራ ስርዓት መዘርጋት፣ የተዛቡ ትርክቶችን በምክንያታዊነት በማክሸፍ ለኢትዮጵያ አንድነት መትጋት በአስተያየት ሰጪዎቹ የተሰነዘሩ የመፍትሄ ሀሳቦች ናቸው። ለመጪው 2020 ሀገራችንን በዲሞክራሲ ጎዳና እንድናራምድ የሚፈልግ ከሆነ ያሉብንን የውሸት ትርክቶች ወደ ጎን አድርገን መንግስትም እንደ መንግስት መውሰድ የሚገባውን እርምጃ ወስዶ ማስተካከል ያሉበትንም ደካማ ጎኖች አስተካክሎ ማስቀጠልም ያለበትን ጠንካራ ጎኖች አስተካክሎ መጪውን የሀገራችንን ምርጫ ሰላማዊ በሆነ መንገድ በማከናወን ለተመረጡ አካል ስልጣን በማስረከብ አሁን ላይ የነበረንን ጠንካራ ጎኖች በይበልጥ የምናስቀጥልና መተውም ያሉብን ጎኖች ካለቀው አመት ጋር አብረን ተተናቸው የምንሻገርበት ቢሆን መልካም ነው ብዬ አስባለሁ። አሁን በሚጀምረው የፈረንጆች አዲስ አመት ዩኒቨርስቲ ያለ ሰው ማለት ተማሪ ማለት እውቀት ያለው ነው የተማረ ነው ተብሎ ስለሚታሰብ ያንን እውቀታቸው ሰላማቸውን ለሰላም ለፍቅር ቢያደርጉት የተሻለ ና ሩ ይሆናል ብዬ አስባለሁ። እና ሰላም ያላት ሀገር ብንፈጥር በጋራ የተሻለ ነው። ዩኒቨርስቲዎችን በራሳቸው የመወሰን አቅም ሊኖራቸው ይገባ ማስተማር አለባቸው። የተለያዩ ፎረሞች መዘጋጀት አለባቸው፣ ውይይት መድረኮች። ዛሬ እንግዲህ ከዚሁ ርዕስ አንወጣም። የአውሮፓውያኑ 2019 ዓ ም አልቆ ወደ 2020 የመጀመሪያ ቀኑ ላይ ነው ያለነው ካለፉት ጊዜያት በተለየ 2019ን በተስፋና እርግጠኝነት እንዲሁም በሚያስተማምን ከፍታ ላይ በመውጣት ተሰናብተናል፣ ሲሉ ፕሬዚዳንት ኢሳያስ አፈወርቂ የአዲስ ዓመት መልእክታቸውን ለህዝብ አስተላልፈዋል። የአስመራ ከተማ ነዋሪዎች በበኩላቸው አዲሱ የ2020 ዓመተ ምህረት የእድገት የስራና የለውጥ አመት እንዲሆን ምኞታቸውና ተስፋቸውን ለቪዮ ተናግረዋል። ብርሃነ በርሀ ተከታዩን ልኮልናል። ፕሬዚደንት ኢሳያስ አፈወርቂ ዛሬ የተጀመረውን የ2020 የፈረንጆች አመት ምክንያት በማድረግ በአገር ውስጥና ውጭ ለሚገኙ የኤርትራ ህዝብ የእንኳን አድረሳችሁ መልእክት አስተላልፈዋል። ካለፉት ዓመታት በተለየ 2019ን በተስፋና እርግጠኝነት በሚያስተማምን ከፍታ ላይ በመውጣት ተሰናብተናታል፣ ያለው የፕሬዚዳንቱ መልእክት ወደዚህ አስተማማኝ ደረጃ ያበቃን የተመቸ የቀጠና ሁኔታ በዋናነት የውስጣችን ኃይል ነው ብለዋል። የፕሬዚዳንቱ መልእክት በመቀጠል ነጻ መስመርን ተከትለንና መስመራችንን አስተካክለን በተረጋጋ መንፈስ በመጓዛችን ከሶስት ዘመናት ጠንካራ ጉዞ በኋላ ከፊት ለፊታችን በቀጠናውና አህጉራዊ ሁኔታ የተጨበጡ እድሎችን አስቀድመን ወደ 2020 ዓመተ ምህረት ገብተናል ብሏል። መሻገር ያለብንን ትርፍራፊ ፈተናዎችን በማጽዳት 2020 በስራ የተሻለ ጊዜ ከፋች እናደርጋለን ያለው የፕሬዚዳንቱ መልእክት ያሰበውን በተግባር የሚፈጽም ሁሌ አሸናፊና የማይቀለበስ መንፈስ ስላለን ዛሬም እንዳለፉት የትግል መድረኮች ድላችን የግድ ነው ሲል መልእክቱ ያጠቃልላል። የአስመራ ከተማ ነዋሪዎች በበኩላቸው አዲሱ የ2020 ዓመተ ምህረት ካለፉት ዓመታት በተሻለ የሰላምና የእድገት ዓመት እንደምትሆን ያላቸው ምኞት ለቪኦኤ ተናግረዋል። ሓድሽ ዓመት ተሽሕን ዒስራ ካብቶም ዝሓለፈ ዓመታት የ2020 ዓመት ካለፉት ዓመታት በተለየ በከፍተኛና በደመቀ ሁኔታ የተስፋ ዓመት እንድትሆንልን እንጠብቃለን። በሁለቱ አገራት መካከል የተጀመረው የሰላም ግንኙነት በ2019 የተለያዩ መሰናክሎች ቢኖሩበትም በቅርብ ጊዜ የሁለቱ አገራት መሪዎች ግንኙነቱን በይበልጥ እንደሚያጠናክሩ በመግለጻቸው የእነሱ ፍላጎት ፍላጎታችን ነው፣ የእኛ ፍላጎትም የእነሱ ፍላጎት ነው። ሁሉም የኤርትራ ሕዝብ የሰላሙ ተሳታፊ እንደሚሆን እጠብቃለሁ። ለሀገር መከላከያ፣ ለሕዝቡና ለመሪያችን መልካሙን እመኛለሁ ብላለች። ከልጆቹ ጋር ሲዝናና ያገኘሁት ሌላ አስተያየት ሰጪ በበኩሉ 2020 የስራና የግንባታ ዓመት እንድትሆን ምኞቱን ገልጠዋል። ከልጆቼ ጋር እየተዝናናሁ ነው ያለሁት። አዲሷን ዓመት እንዳለፉት ዓመታት እንደምቀበላት ባለሙሉ ተስፋ ነኝ። 2020 የለውጥ ዓመት እንድትሆን እመኛለሁ። የቤት ግንባታና ሌሎች ለውጦችን ማየት እፈልጋለሁ። ለኤርትራ ህዝብም መልካሙን እመኛለሁ ብለዋል። ሌላኛው አስተያየት ሰጪ ደግሞ 2020 የኤርትራንና የኢትዮጵያን ሰላምና እድገትን የሚያሳይ ዓመት ይሆናል ሲል ተናግረዋል። እዚ በዓል ኣብ እዋን ሰላም በዓል ዘሎ ብጣዕሚ ፅቡቅ ኣሎ የአዲሱ ዓመት በዓል በሰላሙ ጊዜ የተከበረ በመሆኑ በጣም ደስ የሚል ሁኔታ ነው ያለው። በሁለቱ መሪዎች እየተደረገ ያለው የሰላም ግንኙነት ለሁለቱም አገራት ጥሩ ጊዜ እንደሚሆን ነው የሚያሳየው። ይሄ ደግሞ የሁሉም ህዝብ ተስፋ ነው። በዚህ አጋጣሚ ለሁሉም የኢትዮጵያና ኤርትራ የቪኦኤ አድማጮች መልካም አዲስ ዓመት እላለሁ ብለዋል። በሲኒማ ሮማ በተደረገው የ2020 ዓመት መባቻ የሙዚቃ ዝግጅት ላይ ያገኘሁት ወጣትና አወድ በበኩሉ 2020 የለውጥና የስር ዓመት እንደምትሆን በመግለጽ ወጣቱ ለለውጡ ራሱን እንዲያዘጋጅ መልእክቱን አስተላልፈዋል። ኣነ 2ተ ካብ ዝሓለፈ ዓመታት ስሪት ዝኾነት ማለት ለውጥታት ክርእላ ዘል ዓመት እላ የአዲሱ ዓመት መባቻ ጥሩ ነው ያለው የሙዚቃ ዝግጅቱም በዓሉን አድምቆታል። 2020 ዓመተ ምህረት ከሌሎቹ በተለየ ለውጥ የማይባት ዓመት ትሆናለች እላለሁ። የሰላሙም ሁኔታ የሥራ ዕድል የሚከፍት እንዲሆን እመኛለሁ። በዚህ አጋጣሚ ወጣቱ ራሱን ለመለወጥ ቃል እንዲገባ መልእክቴን አስተላልፋለሁ ብለዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ዛሬ እንግዲህ ጃንዋሪ 1 2020 አዲስ አመት ላይ ነው የምንገኘው። ይህን ተከታዩን የምትሰሙትን የማርያ ኬሪን የአዲስ አመት ዘፈን ሰምተን እንመለስ። አዳምጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በቀጣይ ወደ ድሬዳዋ ነው የምናቀነው። በድሬዳዋ ዶቹ 2019 ም እንዴት ነበር ለሚለው ከሙላ ጎደል ሁሉም አሉታዊ አስተያየት ነበር ያለው። ስለ መጪው ጊዜ ግን የተለያዩ አመለካከቶች ናቸው የሚንጸባረቁት የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ የሆኑት አቶ አቡበከር አዶሽ የመንግስት ሰራተኛ የሆነችው ወይዘሪት ሄለን አሊ እንዲሁም በግል ከፍተኛ የትምህርት መምህር የሆኑት አቶ ኤርሚያስ የተባሉ ግለሰቦችን አስተያየት ቀጥሎ እናቀርብላቸዋለን። ያናገራቸው አዲስ ቸኩል ነው። እንደምናስታውሰው 2019 በኢትዮጵያ ታሪክ በሀገራችንም ወይም በድሬዳዋም ብዙ መጥፎ ነገሮች ማይተናል። 2019 ሰላም ያጣንበት ብዙ የድሬዳዋ ማህበረሰብ የተቸገረበት አመራሩም በዚህ ስራ ላይ ብዙ ጫና የነበረበት እና ፈጣሪ ይህ አመት በሰላም እንዳያልቅና ቀጣይ የተሻለ አመት እንድናገኝ ስንል የነበረ ስለሆነ እንደ አገር እንደ ድሬዳዋ ከተማ አስተዳደር 2019 የማስፈጸም አቅማችንን በጣም በጣም የወረደበት። ምክንያቱም አመራሩ እሳት ማጥፋት ስራ ላይ ተጠምደን ስለነበረ፣ 2020 ፈጣሪ የምንጠይቀው ከዛ አመት የተሻለ አመት እንደሆንልን ጥሩ ነገሮችን አቅረን ሰርተን፣ የኢትዮጵያዊ አንድነትን አጠራቅረን ህብረብሔራዊ አንድነታችንን የምናረጋግጥበት አመት እንደሚሆንልን ፈጣሪ እንጠይቃለን ሄለን አሊ ይተናለ 2009 ላይ ያለው ጥሩ ነገሮች ያለውን ነገር ሂደቶቹ የስራ ሁኔታ እንቅስቃሴ ጥሩ ነው። ግን ሲቀጥል ለሁለቱም በጣም በአገራችን ጉዳይ ላይ በተነሱት አንዳንድ አንድ ጣላ ያሉትና ፖለቲካ ላይ አስመልክቶ አንዳንድ እርስ በእርስ ያለው ችግር እስኪነሳ ሰርስ የሚያድርገው ግጭቶች አሉ አለመግባባትና ግንዛቤ ሳይኖራቸው እና ግንዛቤ አላቸውም፣ አንዳንድ ጥቅማጥቅም ተጠቅመው ሀገራችንን በጥፎ ነገሮች አሻራዎችን አሳርፈዋል እስካሁን ድረስ ስትል እስካሁን ድረስ ማለት ነው። ያለውን ነገር ይሄ ነው። በጣም አስቀያሚ ነው። ሀገራችንም እንደ ድር ሄደዋም ያለንበትን ሁኔታ እኔ በሁለት መንገድ ነው የማየው። ሁለት መንገድ ላይ ቆመናል፣ ሁለት መንታ መንገዶች ላይ ቆመናል ብዬ ነው የማስበው። አንዱን መንገድ በጣም ጨለማና አስፈሪ፣ በአንደኛው መንገድ ላይ ደግሞ ተስፋዎች ይታዩኛል። በዚህ አሁን እኛ ባለንበት ድሬዳዋ በየጊዜው ግጭት ይነሳል። ምስራቅ ሀረርጌ ስትመለከት በአሁኑ ሰዓት እኔ ሰው እንዴት እንደሚኖር አላቅም። በጣም ሁኔታዎች አስፈሪ። ተሰደው የመጡ ሰዎችን በምታናግር ጊዜ የምትሰማው ነገር በጣም ያሳቅቅ ነው። በጣም አስፈሪ ነው። 2019ን አሳለፍን በዚህ አይነት ሁኔታ። ነገ ምርጫ አለ 2020 ላይ። ነገ ሌላ ብዙ የቤት ስራዎች ይጠብቁናል። 2020 እንዴት ነው የሚሆነው ብዬ ሳስብ አሁን በቅርብ ኢንተርናሽናል ክራይሲስ ግሩፕ የሚባላል ያወጣው መግለጫን አንብቤ ነበር እና እዛ ላይ ምን ይላል ከአፍጋኒስታን እና ከየመን ቀጥሎ ከባድ ስጋት ያለባቸው ተብለው በፀጥታ ምክንያት ከተቀመጡ ሀገሮች አንዷ ኢትዮጵያ ነች። ሶስተኛ ደረጃ ላይ ማለት ነው። በጣም የገረመኝ ነገር ምንድን ምን እንደሆነ ታውቃለህ? እኛ ሶስተኛ ደረጃ ተቀምጠናል ከአፍጋኒስታን እና ከየመን ቀጥለን በአራተኛና በአምስተኛ ደረጃ የተቀመጡትን ሀገሮች ይሳይ ነው አንዷ ሊቢያ ነች። አንደኛዋ ደግሞ ሶሪያ ነች። እንግዲህ ሶሪያ ፈራርሳል። አሁን ዋና ከተማዋ ሊከበብ ነው። ሰዎች እየተፈናቀሉ ነው። ሰዎች እየሞቱ ነው ምናምን ብላይ የምትሰማበት ሀገር ነው። ይሄ ምን ማለት እንደሆነ አላውቅም። ይሄ ነገር እውነት አይደለም ብዬ ኢንተርናሽናል ክራይሲስ ግሩፕን አልከራከረውም። እንደኔ ነው፣ ሁለት ሺህ ሀያን በጥሩ መንፈስ ወይም ደግሞ በሚያንደረድር ወይም ደግሞ ተስፋ በሚሰጡ ሁኔታ ብንቀበለው መልካም ነበር፣ የእኔ ምኞት ማለት ነው። አሁንም ግን እኔም ሞንኩ አብዛኞቹን የማውቃቸው ወዳጆቼም ጓደኞቼ በከባድ ፍርሃትና በከባድ ጭንቀት ላይ ነን። በጎን ደግሞ ስታይ ተስፋ የሚሰጡ ነገሮችም ታያል። ለምሳሌ አሁን ድሙ ሰው ናቸው ለእኔ አሁን ሙስጠፌ መሐመድ ባጭር ጊዜ ያን በጎሰኝነት ጫፍ የደረሰ የሰላም እጦት ያለበት፣ ከባድ ስጋት ያለበት ከውጭ በሚመጣ ጥቃት ከውጭ በሚመጡ ሰርጎ ገቦች ለተደጋጋሚ ጊዜ የቦምብና የተለያዩ ጥቃቶች የሚጋለጥን አካባቢ በአንድ ጊዜ ይሄን አመለካከት ቀይረ እንደዚህ አይነት የተረጋጋና ሰላማዊ ሆነ ቦታ መፍጠር ማለት ለእኔ ሚራክል ነው። በጣም የሚገርም ነው። በቅርቡ ይዤ ነበር እዚህ ጋር የሚገርም ነው። እንደዚህ ለካ ባጭር ጊዜ የሰዎችን አመለካከት መቀየር ይቻላል የሚለው ነገር ለኔ ራሱ አዲስ ትምህርት የሰጠኝ ተስፋ ያጣነውን ነገር ሌላ ተስፋ የሚሰጥ ሰናቀቦች Hello, Shamil. Gabina V O A. Gabina, Gabina, Gabina. Yeah. What happened Gabina V O A. Gabina, Gabina, Gabina. Gabina. Oh, Gabina cannot ቀጣዩ መሰናዶ ደግሞ ሴቶች በጋቢና ነው። ለዛሬ ሴቶችና የፖለቲካ ተሳትፎን በተመለከተ አዲስ አበባ ላይ የተካሄደ አውደ ጥናትን መሠረት አድርጎ የተሰናዳ ዘገባ ነው ያለን። መለስካቸው አመሃ ዝርዝሩን ያሰማናል። የውይይት መነሻ ሀሳብ ያቀረቡት ወይዘሪት ኤደን ሳሌ ባለፈው ዓመት ለንደን ከተማ በሚገኝ ቻተም ሀውስ በተሰኘ የምርምር ተቋም አማካኝነት የተደረገ ጥናት እንዳመለከተው ከሆነ ኢትዮጵያውያን ሴቶች ስለ ፖለቲካም ሆነ ፖለቲካዊ የአመራር ስፍራ ይዞ መሪ ስለመሆን ያላቸው አመለካከት አሉታዊ እንደሆነ ማመላከቱን ገልጸዋል። ኤደን ሳሪ እንዳብራሩት ጥናቱ አንድ ሺህ በሚሆኑ ሴቶች ላይ የተሠራ ነው። በቀረበላቸው መጠየቅ ውስጥ ስለ ፖለቲካ ተሳትፎ፣ የጾታ እኩልነትና የሥነ ጾታ ጉዳዮች፣ የአድሎና የመሳሰሉ ጥያቄዎች እንደተነሱም አስታውሰዋል። ሴቶችን ፖለቲካ ላይ የማናያቸው ምክንያት ምንድን ነው ለሚሉና ለተመሳሳይ ጥያቄዎች አብዛኞቹ የመለሱትንም ያስታውሳሉ። አብዛኞቹ አልፈልግም ነው። ምክንያቱም ለምንድን ነው የማይፈልጉበት ምክንያት የወንዶች ስራ ነው። ኦር ደግሞ እሱ ላይ መሳተፍ አልፈልግም። ይሄ ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓል እና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገርን ኢንተርቴን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብና። ስለዚህ ሴቶች ኢንጂነር መሆን ወይ ዶክተር መሆን ወይ ሎየር መሆንን አስፓይር ያደርጋሉ እንጂ ፖለቲካል መንበር ሆኜ ስልጣን ኖሮኝ ይሄን ፖሊሲ አስፈጽማለሁ ይሄንን አመጣለሁ ለሀገር ይሄ አረጋለሁ የሚለውን ነገር ብዙ አያስቡትም። የአውደ ጥናቱ ዋና ግብ የሴቶችን ፖለቲካዊ ተሳትፎ ለማሳደግ እና በዚህ ረገድ ያለውን እውቀት ከፍ ለማድረግ እንደሆነም በመርሃ ግብሩ ላይ የተጠቀሰ ሲሆን ይህንን ለማሳካት የብዙሀን መገናኛ ተቋማት ትልቅ ሚና እንዳላቸው ተመልክተዋል። በአውደ ጥናቱ ተሳታፊዎች በኩልም መገናኛ ብዙሀን እስከዛሬ ያደረጉት አስተዋጽኦ መልካም ቢሆንም ብዙ ሥራ እንደሚቀርም ተገልጿል። ሴቶች ከጠቅላላ ሕዝቡ ከግማሽ በላይ መሆናቸውና በህብረተሰቡ ውስጥም ያላቸውን ቁልፍ ሚና ኃይላቸው በማድረግ በፓርቲዎች ላይ ተጽዕኖ እንዴት ማሳደር እንደሚችሉ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዲሬክተር ወይዘሮ ሳባ ገብረ መድህን አስረድተዋል። እኛ እንደ ድርጅቶች ብቻ ሳይሆን ህብረተሰብ ማስገደድ አለበት፣ ሴቶች ማስገደድ አለባቸው። እነዚህ ብዙ ቁጥር ያላቸው ሴቶች አክቹዋሊ በባሉት ምርጫዎች እኮ ሴቶች በመራጭነት አይ ቲንክ እኩል የተሳተፉ ይመጡ ይመስለኛል። ከኩልም በላይ ብዙዎቹ መራጮች ሴቶች ናቸው፣ ግን ሲመርጡ ግን የታለ ምን ያህል ሴቶችን አሳትፈሃል ብለው ጠይቀው አይደለም። ለመቀረፍ ላቸው ፓርቲ ነው ሲመርጡ የነበረው አክቹዋሊ ግለሰቦችን ሳይሆን ፓርቲዎችን ስለሆነ የምንመርጠው ስለዚህ አንደኛው በእኛ በኩል ያንን እንደ አድቮኬት የምናደርገው አሁን ሰፖርት ነው የምናደርጋቸው፣ ለፖለቲካ ፓርቲዎች መጨረሻ ላይ ግን ዲማንድ ነው የምናደርገው። አሁን እገዛ ጊዜ ነው። ምክንያቱም በኋላ ላይ ጃጅ ከምናደርግ አሁን ብናግዛቸውና እብረናቸው ብንሰራ ዋናው ነገርኛ ውጤት ስለሆነ የምንፈልገው ሴቶችን እንዲያሳትፉ ነው እንጂ በኋላ ላይ አላሳተፍክም ብለን ራስራሳቸውን ለመቀጥቀጥ አይደለም። ስለዚህ የአሁኑ ሮላችን ሞር ሰፖርቲቭ ሮል ነው። ይህ የመጀመሪያ እርምጃ ነው ያሉት እርምጃው ወዴት ሊሄድ እንደሚችልም ወይዘሮ ሳባ ያስረዳሉ። በኋላ ላይ ግን የሁሉ ግፊት አድርገን የሁሉ ጠይቀን የማያሳትፉ ከሆነ ግን እኛም ዲማንድ ወደ ማድረግ ነው የምንሄደው። ወይም ደግሞ አገንስቴን እናስገድዳለን። ምክንያቱም የውዴታ ግዴታ ማለት ይሄንን ባታደርጉ ቦታ አታገኙም ወደ ማለት መሄድ አለብን። ያን ለማድረግ ግን ሞቢላይዝ ማድረግ አለብን። ህብረተሰቡ የጥቂት ማህበራት ጥያቄ ሳይሆን መሆን ያለበት ይህ ህብረተሰብ ፕሬር ነው መሆን ያለበት። ፕሬር መምጣት ያለበት ከድርጅቶች ብቻ ሳይሆን ከህብረተሰብ፣ ከሴቶቹ፣ ከመራጩ መሆን አለበት ብለን ስለምናስብ በሚዲያም በኩል በራሳችን በኩል ማህበራት አቻችን አሁን አባላቶች አሏቸው። በአባላቶቻቸው በኩል ይህንን በጣም የምናስተምረው ነገር ሴቶች ይህንን ዲማንድ ማድረግ አለባቸው፣ ሴቶች መግባታቸውን ማየት አለባቸው እያለን እናስተምራለን። ከዚህ በላይ ስራ ይጠይቃል። ጊዜው በጣም አጭር ነው። ስቴፕ ባይ ስቴፕ እንድንሄድበት ነው የፈለግ ነው። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ሴቶች በሚቀጥለው አገር አቀፍ ምርጫ እንደ ተወዳዳሪ ወይንም በእጩነት በብዙ ቁጥር ለመቅረብ ጠንክሮ መስራቱ በጣም መልካም መሆኑን አስታውሰው በምርጫ አስፈጻሚነትም ለመሳተፍ ሴቶች ትኩረት ሰጥተው ሊሰሩ እንደሚገባ አሳስበዋል። መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቅማችሁ መልእክታችሁን ላኩልን። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡልን፣ ይደርሰናል። አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችን አጠናቀናል። ሳስተናግዳችሁ የነበርኩት ኤደን ገረመው ነበር ከአቀናባረ ሞክ ቢሪያ ቬሮ ጋር። መልካም ምሽት፣ ደህና ደሩ፣ መልካም አዲስ ዓመት።